የአሜሪካ ድምጽ ነው። የአሜሪካ ድምፅ በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ¶¶ በትግራይ ክልል የሚገኙ ሊቃነ ጳጳሳት የራሳቸውን ሲኖዶስ ማቋቋማቸውን ገለጹ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በዚህ ጉዳይ ላይ እስካሁን የተባለ ነገር የለም። ሙሉ ዘገባው በዕለቱ አብይ ርዕስ የሰዓቱን የዓለም ዜና ተከትሎ ይቀርባል። በአማራ ክልል የጤና ባለሙያዎች ለጥቃት መጋለጣቸውን ማኅበሩ አስታወቀ። በዚህም ላይ ዘገባ አለን። ሐሙስ፣ ጥቅምት 14 2017 ዓ ም ጤና ስጥልኝ። እንደምናመሻችሁ ክብራትና ክብራን አድማይ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የሰዓቱን የዓለም ዜናዎች የሚያሰማን እንግዱ ወልዴ፣ ዋና አዘጋጇ ጽዮን ግርማ፣ አቀናባሪያችን ኤልያስ አስማረ ነው። እስከ ምሽቱ አራት ሰዓት ከተቀሩ ባልደረቦቻችን ጋር በመሆን አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና እንደምናመሻችሁ የሩሲያው ፕሬዝደንት ቭላዲሚር ፑቲን ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ትናንት ረቡዕ በሩሲያ ካዛን የብሪክስ መሪዎች ጉባኤ ላይ የሁለትዮሽ ውይይት አደረጉ። እስራኤል በተፈናቃዮች መጠለያ ላይ ባደረሰችው የአየር ጥቃት 17 ሰዎች ተገድለዋል ተባለ። እንዲሁም በሞዛምቢክ ፕሬዝደንታዊ ምርጫ የገዢው ፓርቲ እጩ አሸነፉ። የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የሩሲያው ፕሬዝደንት ቭላዲሚር ፑቲን ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ትናንት ረቡ በሩሲያ ካዛን የብሪክስ መሪዎች ጉባኤ ላይ የሁለትዮሽ ውይይት አድርገዋል። የአሶሴትድ ፕሬስ አጭር ዘገባ ደረጀ ደስታ ያሰማናል። ፑቲን ለጠቅላይ ሚኒስትር አብይ እንደተናገሩት በአብዛኞቹ ዓለም አቀፋዊና ቀጠናዊ ጉዳዮች ላይ የሀገሮቻችን አቋም በጣም ተቀራራቢ ነው ብለዋል። ኢትዮጵያ በተባበሩት መንግሥታት ድርጅት ውስጥ አብዛኞቹን የሩሲያ ውጥኖችን ስለምትደግፍ እናደንቃለን ሲሉም ፑቲን አክለዋል። መጀመሪያ ላይ ብራዚልን፣ ሩሲያን፣ ህንድን፣ ቻይናና ደቡብ አፍሪካን ያቀፈው የብሪክስ ጥምረት ዛሬ ተስፋፍቶ ኢራንን፣ ግብጽን፣ ኢትዮጵያን፣ የተባበሩት አረብ ኤምሬትስና ሳውዲ አረቢያን አቅፈዋል። ቱርክ፣ አዘርባይጃንና ማሌዥያ አባል ለመሆን በይፋ ያመለከቱ ሲሆን ሌሎች በርካታ ሀገራትም ብሪክስን የመቀላቀል ፍላጎት አሳይተዋል። በካዛን ከተማ ከትላንት በስቲያ ማክሰኞ በጀመረው የሶስት ቀናት የመሪዎች ጉባኤ 36 ሀገራት የተሳተፉ ሲሆን፣ ሩሲያ ዩክሬን ላይ በወሰደችው እርምጃ ከዓለም እንድትነጠል በዩናይትድ ስቴትስ መሪነት የተደረገው ጥረት አለመሳካቱን ያሳያል ተብሏል። ክሬምሊን ስብሰባው በሩሲያ እስካሁን ከተካሄዱት ትልቁ የውጭ ጉዳይ ፖሊሲ ክስተት ነው ሲል አስታውቋል። ሩሲያ እንደ አውሮፓ አቆጣጠር በየካቲት 2022 ወታደሮቿን ወደ ዩክሬን ከላከች በኋላ በምዕራቡ ዓለም የበላይነት የሚመራውን ዓለም አቀፋዊ ስርዓትን ለመገዳደርና የደቡብ ንፍቀ ክበብ አገሮችን ለመሳብ ለምታደርገው ጥረት ብሪክስን እየተጠቀመች ነው ተብሏል። እስራኤል በአንድ የተፈናቃዮች በተጠለሉበት ትምህርት ቤት ላይ ባደረሰችው የአየር ጥቃት 17 ሰዎች መሞታቸውን የፍልስጤማውያን የጤና ባለሥልጣናት አስታውቀዋል። በጥቃቱ ሌሎች 42 ሰዎች መጎዳታቸውም ታውቋል። የእስራኤል ሰራዊት በበኩሉ የሐማስ ታጣቂዎች ትምህርት ቤቱን እንደ ማዘዣ ጣቢያ ሲጠቀሙበት ነበር ብሏል። ሰራዊቱ ለዚህ ማስረጃ እንዳላቀረበ የአሶሴትድ ፕሬስ ዘገባ አመልክተዋል። ላለፉት ሁለት ሳምንታት እስራኤል በምድርና ከአየር በምትፈጽመው ድብደባ ምክንያት አሳሳቢ የሰብአዊ ሁኔታ ተፈጥሯል ሲሉ የጤና ሰራተኞች በማስጠንቀቅ ላይ ናቸው። በዛሬው የአየር ጥቃት ከተገደሉት ውስጥ 13 ህጻናትና 18 ሴቶች እንደሚገኙበት የሆስፒታል ሰነዶች አመልክተዋል። እስራኤል ላለፉት ጥቂት ወራት በተፈናቃይ መጠለያነት በማገልገል ላይ ባሉ ትምህርት ቤቶች ላይ ጥቃቷን አጠናክራ ጨምራለች። ትምህርት ቤቶቹ ለሐማስ የማዘዣ ጣቢያነት እያገለግሉ ስትል እስራኤል ትገልጻለች። እስራኤል ለዚህ ማስረጃ እንዳላቀረበችና ጥቃቶቹ በአብዛኛው ሴቶችና ህጻናትን እንደሚገድሉ የአሶሴትድ ፕሬስ ዘገባ አመልክተዋል። ይህ በእንዲህ እንዳለ በጋዛና ሌባኖስ እየተካሄደ ያለው ጦርነት በሚቆምበት ሁኔታ ላይ ለመነጋገር በቀጠናው የሚገኙት የአሜሪካዊ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ሐሙስ ከቃጣሩ መሪ ሼክ ታሚም ቢን አህመድ አልታኒ ጋር ተገናኝተው ተወያይተዋል። ብሊንከን በተጨማሪም ከቃጣሩ የውጭ ጉዳይ ሚኒስትር ሞሐመድ አልታኒ ጋር እንደሚገናኙ ታውቋል። ብሊንከን ነገ አርብ በለንደን ከአረብ ሀገራት ባለሥልጣናት ጋር ስብሰባ እንደሚቀመጡም ተገልጸዋል። ብሊንከን ከያዙት አጀንዳ ውስጥ ዋነኛው በጋዛ ለሚገኙ ፍልስጤማውያን የሚሰጠው ሰብአዊ እርዳታ መጨመርን የሚመለከተው ሲሆን ፈረንሳይ በበኩሏ እስራኤል ከሄዝቦላ ጋር ሌባኖስ ውስጥ በምታደርገው ውጊያ ችግር ላይ ለወደቁ ሰዎች የሚውል ገንዘብ ለማሰባሰብ ዛሬ ዓለም አቀፍ ኮንፈረንስ አስተናግዳለች። ፈረንሳይ 108 ሚሊዮን ዶላር ቃል ስትገባ ጀርመን በበኩሏ 103 ሚሊዮን ዶላር እንደምታዋጣ አስታውቃለች። በፓሪሱ ዓለም አቀፍ ኮንፈረንስ በድምሩ 1 ቢሊዮን ዶላር ቃል እንደተገባ የአሶሴሌት ፕሬስ ዘገባ አመልክቷል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በሞዛምቢክ ፕሬዚደንታዊ ምርጫ የገዢው ፓርቲ እጩ አሸነፉ። በሞዛምቢክ ከሁለት ሳምንት በፊት በተደረገውና አጨቃጫቂ በሆነው ፕሬዚደንታዊ ምርጫ የገዢው ፍሬሊሞ ፓርቲ እጩ የሆኑት ዳንኤል ቻፖ ማሸነፋቸውን የሀገሪቱ የምርጫ ኮሚሽን ዛሬ አስታውቋል። ላለፉት 50 ዓመታት በሥልጣን ላይ የቆየው የፍሬሊሞ ፓርቲ እጩ ዳንኤል ቻፖ 71 በመቶ ድምፅ ሲያገኙ ተቀናቃኙ የተቀናቃኙ የፖዴሞስ ፓርቲ ወኪሉ ቬናንሲዮ ሞንዳኔ ደግሞ 20 በመቶ ድምፅ እንዳገኙ ብሔራዊ የምርጫ ኮሚሽኑ አስታውቋል። ተቀናቃኙ የምርጫውን ውጤት አለመቀበል ብቻ ሳይሆን አሸናፊው እርሳቸው መሆናቸውን በማስታወቃቸው እንዲሁም ባለፈው ቅዳሜ ጠበቃቸውና አንድ ሌላ የተቃዋሚ አንቂ በመገደላቸው ሀገሪቱ በሀገሪቱ ውጥረት ሰፍኗል ተብሏል ጠበቃው ኤልቪኖ ዲያስ እና የማህበራዊ አንቂ ፓውሎ ጉዋምቤ የተቃዋሚውን እጩ በመወከል የምርጫውን ውጤት በህግ ለመሞገት በዝግጅት ላይ ነበሩ ተቃዋሚው ቬናሲዮ ሞንዳኔ ለግድያው የጸጥታ ኃይሎችን ተጠያቂ አድርገው ቀጣዩ ኢላማ ምናልባትም እርሳቸው ሊሆኑ እንደሚችሉ ተናግረዋል ሞንዳኔ የተ ቃውሞ ሰልፍ እንዲደረግ ጥሪ ሲያደርጉ ተሰናባቹው ፕሬዚደንት ፊሊፔ ኒዮሲ ኃይል የተቀላቀለበት የተቃውሞ ጥሪ ማድረግ የወንጀል ድርጊት ነው ሲሉ አስጠንቅቀዋል። አዲስ የተመረጡት እና በመጪው ጥር ስልጣናቸውን የሚረከቡት ዳንኤል ቻፖ ሞዛምቢክ ከፖርቹጋል ነጻ ከወጣች ወዲህ ተወልደው ፕሬዚደንት የሆኑ የመጀመሪያው ፖለቲከኛ ይሆናሉ። በመጨረሻም ቻይና፣ ሩሲያ እና ኢራን በአሜሪካ የሚደረገውን ምርጫ ውጤት ለመቀየር የተለያዩ የሳይበር ጥቃቶችን በመሞከር ላይ መሆናቸውን የሚያመለክቱ አዲስ መረጃዎች መገኘታቸው ታውቋል። ማይክሮሶፍት እንዲሁም ሪከርድድ ፊውቸር የተሰኘው የሳይበር ደህንነት ኩባንያ እንዳስታወቁት ከሀገራቱ ጋራ ግንኙነት ያላቸው ተዋናያን የአሜሪካ ምክር ቤት አባላትን የኮምፒውተር ስርዓት ኢላማ አድርገዋል። በተጨማሪም በማኅበራዊ ሚዲያ የመራጮችን ሀሳብ ለማስቀየር ሞክረዋል፣ እንዲሁም በምርጫው እንዳይሳተፉ ቅስቀሳ አድርገዋል ተብሏል። ማይክሮሶፍት እንዳስታወቀው ከቻይና ጋር ግንኙነት ያላቸው የሳይበር ተዋናያን ቢያንስ አራት የሪፐብሊካን ፓርቲ የምክር ቤት አባላትን ኢላማ አድርገዋል። አባላቱ የቻይናን መንግስት በመንቀፍ የሚታወቁ ናቸው። ዋሽንግተን የሚገኘው የቻይና ኤምባሲ የማይክሮሶፍትን ውንጀላ ተቃውሟል። የተወካዮች ምክር ቤት አባላቱ ከቻይና ወገን የሳይበር ጥቃት ሙከራ መጨመሩ እንዳላስገረማቸው ተናግረዋል። ቻይና ብቻ ሳትሆን ከሩሲያና ኢራን ጋር ግንኙነት ያላቸው የሳይበር ተዋናያን አንዳንድ የማህበረሰብ ክፍሎችን ኢላማ በማድረግ በአሜሪካ በሚደረገው ምርጫ ላይ ተጽዕኖ ለማሳረፍ በመሞከር ላይ ናቸው ተብሏል። ማይክሮሶፍት ጨምሮ እንዳለው የሩሲያ የሳይበር ተዋናያን ከቴሌግራም ወደ ኤክስ ማህበራዊ ሚዲያ በመሸጋገር ተጨማሪ ድምፅ ሰጪዎችን ለማግኘትና መልእክቶቻቸውን ለማዳረስ ችለዋል። ክብራትና ክብራን የምሽቱን ዜና በዚሁ አጠቃድላለሁ። ወደ አሉላ ከበደ መራቸዋሉ። እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጅ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ የዕለተ ሐሙስ ምሽት ዝግጅታችንን ነው። ምሽቱ እስከ አራት ሰዓት ድረስ ከልዩ ልዩ ቅንብሮቻችን ጋር ይቀጥላል። አስተናጋጃችሁ አሉላ ከበደ፣ አዘጋጇ ጽዮን ግርማ፣ የዌብና ማኅበራዊ አቀናባሪያችን አባየው ገበያው፣ የስቱዲዮ ምስልና ድምፅ አቀናባሪያችን ደግሞ ጆግል ነው። አሁን በስርጭታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቷ ቪርስ ከማለፋችን አስቀድሞ ቆየት ብለው ከሚስቡ ቅንብሮች አንዱን ለቅምሻ እንበል። እስካሁን ድረስ አሜሪካ ሴት ፕሬዚዳንት ኖሯት አያውቅም። እና ከዛ አንጻር ሚዲያ ከብሬጅ ህዝቡም ውይይት ዙሪያ ከጾታ ጋር የተያያዙ ጉዳዮች አጀንዳ እየሆኑ መጥተዋል። ብዙ ነገር ይጠይቃሉ። እና ይሄ የምርጫው ፍትሃዊነት እና እኩልነት ላይ አስተዋጽኦ ይኖረዋል የሚል ክርክር አለን። እንግዲህ ያው ከፕሬዚደንሻል ካንዲዴት ካሁን በፊት ከነበሩት ከሂላሪ እንደምናውቀው እነዚህ ነገሮች ተደማምረው የምርጫው ሂደት ላይ አስተዋጽኦ ሊኖራቸው ይችላል። ይህ እንግዲህ በቅርቡ የምናየው ይሆናል። አሁን የዩናይት ስቴትስ ፕሬዝዳንታዊ ምርጫን እየተመለከተ ነው። ዩናይትድ ስቴትስ ሴት ፕሬዝዳንት ለመምረጥ ተዘጋጅታ ይሆን? ትኩረት የምናደርግበት ቅንብር ነው። ቆየት ብሎ ይቀርባል። ተጠባበቁ። አሁን ወደ ዕለቱ አብረን ስናምራ፣ ቀደም ብዬ በመግቢያ ያስተዋወቅኩት ርዕስ ነው። በትግራይ ክልል የሚገኙ ሊቃነ ጳጳሳት የራሳቸውን ሲኖዶስ ማቋቋማቸውን ገልጠዋል። በትግራይ ክልል አህጉረ ስብከት የሚገኙ ሊቃነ ጳጳሳት ያቋቋሙት መንበረ ሰላማ ከሳቴ ብርሃን ከፍተኛ ቤተ ክህነት ትላንት ባወጣው መግለጫ የትግራይ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲኖዶስ በሚል መቋቋሙን አመልክቷል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በዚህ ጉዳይ ላይ እስካሁን የተባለ ነገር የለም። ሆኖም ቤተ ክርስቲያኒቱ በተለያዩ ጊዜያት ባወጣቻቸው መግለጫዎች ግን እንቅስቃሴው ቀኖናውን የሚጻረር ሕገ ወጥ እንደሆነ አውግዛ አንድ መንበር አንድ ሲኖዶስ እና አንድ ፓትርያርክ የሚለውን የቤተ ክርስቲያኗን አስተምህሮና ቀኖና ሊከበር ይገባዋል ስትል በአጽንኦት አሳስፋ ነበር። ሙሉጌታ ጽብሀ ዝርዝሩን ይዟል። ለሁለት ዓመታት ያህል የተካሄደውን የሰሜን ኢትዮጵያ ጦርነት ተከትሎ በትግራይ ክልል የሚገኙ የአራት አህጉረ ስብከት ሊቃነ ጳጳሳትና የአብያተ ክህነት አመራሮች መንበረ ሰላማ ከሳቴ ብርሃን ብለው ያቋቋሙት አስተዳደር የትግራይ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲኖዶስ በሚል ማቋቋሙን አስታወቀም። አስተዳደሩ ከዚህ ቀደም ሐምሌ 16ና 23 ቀን 2015 ዓ ም በክልሉ ርዕሰ አድባራት ወገዳማት አክሱም ጽዮን ቤተ ክርስቲያን የኤጲስቆጶሳት ሹመት አከናውኖ የነበረ ሲሆን አሁን እነ ዚህ ጳጳሳት የራሳቸውን ቤተ ክርስቲያን ማቋቋማቸው አስታውቋል። በአውሮፓ የትግራይ ሀገረ ስብከት ተብሎ የተቋቋመ አስተዳደር እንዲመሩ የተሾሙት አቡነ ኤፍሬም በንባብ ያሰሙት መግለጫ በማህበራዊ ሚዲያ መድረክ ላይ ተላልፏል። ስያሜ የቅድስት ቤተ ክርስቲያናችንን ስያሜ በሚመለከት አዲስ ሕገ ቤተ ክርስቲያንም አጽድቀናል። በዚህም ቤተ ክርስቲያናችን የትግራይ ኦርቶዶክስ ተዋህዶ ቤተ ክርስቲያን ተብላ የምትጠራ ይሆናል። እንዲሁም ጉባኤ ሊቃነ ጳጳሳት ደግሞ ቅዱስ ሲኖዶስ ኦርቶዶክስ ተዋህዶ ቤተ ክርስቲያን ትግራይ ተብሎ እንዲጠራ ወስነናል ብፁ አቡነ መርሃ ክርስቶስ የሊቃነ ጳጳሳቱ ሰብሳቢ ሆነው እንዲመሩ እንደተመረጡ መግለጫው አስታውቋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን በጣልቃ ገብነት ከሰዋል ይመስለኛል አብ ወጻእን ውሽጢ ዓድን ዘላ ናይ ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አብ ልዕሊ በአገር ውስጥና በውጭ አገር የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በትግራይ ኦርቶዶክስ ቤተ ክርስቲያን ላይ ጣልቃ መግባት እንድታቆም እንጠይቃለን። ይህ ካልሆነ ግን ከባድ ቀኖናዊ እርምጃ እንወስዳለን። መግለጫው ከዚህ ሌላ ተጨማሪ ነገር አልጠቀሰም። በጉዳዩ ከሊቃነ ጳጳሳቱ ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በዚህ ጉዳይ ላይ እስካሁን የተባለ ነገር የለም። የአሜሪካ ድምፅ ምላሽ ለማግኘት ያደረገው ጥረት አልተሳካም። ሆኖም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ረቡዕ ሐምሌ 26 ቀን 2015 ዓ ምት ባካሄደው የምልአተ ጉባኤ አስቸኳይ ስብሰባ በትግራይ ክልል አክሱም ከተማ ተፈጽሟል ባለ የዶግማ የቀኖናና አስተዳዳራዊ ጥሰቶች አስመልክቶ ውሳኔዎች ማሳለፉን ባወጣው መግለጫ አስታውቆ ነበር። ቅዱስ ሲኖዶስ በመግለጫው ሐምሌ 16ና 23 ቀን 2015 ዓ.ም በትግራይ ክልል በማዕከላዊ ዞን አክሱም ሀገረ ስብከት በርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ቤተ ክርስቲያን ውስጥ በክልሉ በሚገኙ አራት ሊቃነ ጳጳሳት አማካይነት ኢሲኖዶሳዊና ህገወጥ የቀኖና ቤተ ክርስቲያን ጥሰት በመፈጸም አስር መነኮሳት በእጩነት በመምረጥ ለዘጠኙ ህገወጥ ኤጲስቆጶስነት ሲመት ፈጥ ጽሟል ብሏል። መንበረ ሰላማ በሚል የተቋቋመው ክልላዊ ቤተ ክህነት ህገወጥ እንደሆነ የገለጸው የቅዱስ ሲኖዶስ መግለጫ አራቱ ሊቃነ ጳጳሳት በህገወጥ መንገድ የሾሟቸው ያሏቸው ዘጠኝ ኤጲስቆጶሳት በሀገር ውስጥና በውጭ ሀገር የሚገኙ አህጉረ ስብከት በህገወጥ መንገድ ተመድበዋል ብሏል። ይህም የቤተ ክርስቲያኒቱ አንድነት የሚከፋፍል ድርጊት እንደሆነ በመግለጫው አስታውቋል። የቅዱስ ሲኖዶስን መግለጫ በጽሁፍ ያነበቡት ዋና ጸሐፊ ብፁ አቡነ ጴጥሮስ ቅዱስ ሲኖዶስ ሹመቱን የመሩት አራት ሊቃነ ጳጳሳት ከዲቁና እስከ ጵጵስና ያለው ማዕርግ ክህነት መሻሩን አስታውቆ ነበር። በአክሱም የተፈጸመውን የኤጲስቆጶሳት ሹመት አስመልክቶ በወቅቱ ለአሜሪካ ድምፅ መግለጫ የሰጡት በክልሉ እየተቋቋሙ መንበረ ሰላማ ከፍተኛ ቤተ ክህነት ስራ አስፈጻሚ አባል መጋቢ ብርሃናት ተስፋ ሀይደራም ትግራይ በአሁኑ ጊዜ ችግር ውስጥ ስለምት ግኝ ህዝቡ ተጨማሪ አባት ስለሚያስፈልገው በቀኖናው መሰረት ሹመናል ሲሉ መናገራቸው ይታወሳል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አባቶች በችግር ጊዜ አባት እንዲሆኑን ከጎናችን እንዲቆሙ በተደጋጋሚ ጠይቀናቸው ክደውናል ያሉት የስራ አስፈጻሚ አባሉ በአሁኑ ጊዜ ከእነርሱ ተለይተናል፣ ህጋዊም ሆነ ህገወጥም ሊሉን አይችሉም በማለት መግለጻቸው አይዘነጋም። ትናንት የወጣው መግለጫ የዚህ ሂደት አካል ሲሆን አሁን የትግራይ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሲኖዶስ ማቋቋሟቸውን አስታውቀዋል። በሌላ ዜና የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ አመታዊ ጉባኤው እያካሄደ ይገኛል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብጹዕ ቅዱስ አቡነ ማቲያስ ከትላንት በስቲያ ማክሰኞ ጥቅምት 12 ቀን 2017 ዓመተ ምሕረት በጉባኤው መክፈቻ ባስተላለፉት መልእክት ጥያቄዎች በሰላማዊ መንገድ እንዲፈቱ እድል ሊሰጥ ይገባል ብለዋል። አለመግባባት በስተዋል ማኩረፍና መቀያየም ሰፍተዋል። ነገር ሁሉ ግራ የሚያጋባና የተመሰቃቀለ ሆኖ ይታያል። ችግሩ ከህዝብ አልፎ የአምልኮ ስፍራዎችንና የአምልኮ ፈጻሚዎችን ኢላማ ያደረገ እግዚአብሔርን መዳፈር እየተለመደ መጥተዋል። ይህ ለአንድ ሀገር ወይም ህዝብ የውድቀት ምክንያት ከሚሆን በቀር ከቶውንም የእድገት ምልክት ሊሆን አይችልም። ፓትርያርኩ በመግለጫቸው በከተማም በጫካም በገጠርም በየትኛውም ስፍራ የምትገኙ ልጆቻችን ምንም ይሁን ምን ሀገርንና ህዝብን ከመጉዳት ተቆጠቡ ብለዋል። በተለይ ከቤተ ክርስቲያንና ከሀገር እንዲሁም ህዝቡን ከሚያገለግሉ ካህናትና ሲቪል ሰራተኞች እባካችሁ እጃችሁን አንሱ ሲሉም ተማጽነዋል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም ሙሉጌታን ለዘገባው አመስግኜ ለተከታዩ ርዕስ ደግሞ ወደ አማራ ክልል ውሰዳችሁ። በአማራ ክልል የጤና ባለሙያዎች ለጥቃት መጋለጣቸውን ማኅበሩ አስታወቀ። በአማራ ክልል ለቀጠለው ግጭት የአራት ጤና ባለሙያዎች መገደላቸውንና በርካቶችን መታሰራቸውን የክልሉ የጤና ባለሙያዎች ማህበር ነው ያስታወቀው። በተለያዩ የክልሉ አካባቢዎች የሚገኙ የጤና አገልግሎት ባለሙያዎች የሙያ ነፃነት አጥተዋል ያሉት የአማራ ክልል ጤና ባለሙያዎች ማህበር ጸሐፊ፣ ባለሙያዎች የታጠቁ ኃይሎች በሚሰነዝሩት ጥቃት ይገደላሉ ይታሰራሉም ብለዋል። ከሁለት ሳምንታት ወዲህ በምዕራብና ሰሜን ጎጃም ዞኖች የሚኖሩ ሁለት የፋርማሲ ባለሙያዎች ሲገደሉ በባህር ዳር ከተማ አንዲት ነርስ በትናንትና ሁለት ምሽት ስራ ላይ እያለች ባልታጠቁ ታጣቂዎች በጥይት ተመታ መቅሰሏን የማህበሩ ጸሐፊ ጨምረው አስረድተዋል። ለደህንነቱ በመስጋት ስሙም ሆነ የሚሰራበት የሕክምና ተቋም እንዳይጠቀስ የጠየቀ አንድ በማዕከላዊ ዞን የሚኖር የሕክምና ባለሙያ መተማ አጠቃላይ ሆስፒታል ውስጥ የሚሰሩ ሁለት የሙያ አጋሮቹ እንዲሁም በጎንደር ከተማ የሚገኘው የአይራ ሆስፒታል ስራ አስኪያጅ ከፋኖ ጋር ግንኙነት አላችሁ በሚል መታሰራቸውን ተናግረዋል። በጉዳዩ ዙሪያ ማብራሪያ እንዲሰጡ የአማራ ክልል የመንግስት ኮሚኒኬሽን አገልግሎት ጽህፈት ቤት ኃላፊ የእጅ ስልካቸው ላይ ቢደወልም ስልኩ ባለመስራቱ የተነሳ አስተያየታቸውን ማካተት አልተቻለም። ለዝርዝሩ አስቴር ምስጋናው በአማራ ክልል በመንግስትና በፋኖ ታጣቂዎች መካከል እየተካሄደ ያለው ጦርነት የጤና ባለሙያዎችን ለግድያ ለእስራትና በጥቅሉ ለሙያ ነጻነት ማጣት እየደረጋቸው እንደሆነ የሙያ ማህበሩ ገልጿል የአማራ ክልል የጤና ባለሙያዎች ማህበር ጸሐፊ አቶ ተስፋ መኮንን ለአሜሪካ ድምፅ እንደተናገሩት በክልሉ ባለው ግጭት ምክንያት በተለያዩ ጊዜያት አራት የጤና ባለሙያዎች በስራ ገበታቸው ላይ እንዳሉ ሲገደሉ አንዲት ሴት ደግሞ ቆስላለች ብለዋል ታስረው የተፈቱም አሉ፣ የተደበደቡም አሉ። እንደገና ደግሞ መድኃኒት ለማቅረብ ችግር የደረሰባቸው ከሁለቱም ወገን። አሁን ሰነዱ ላይ ያለው በተደራጀ አካል ተደስቶ የመጣ ውጤት ነው። አንድ ሺ አንድ መቶ የተባለው እዚያ ላይ እኛም ስላለንበት ያ ቁጥር የእኛም ቁጥር ሆኖ ይወሰድልን። ከዚያ በኋላ የጥራቱ ከተሰራ በኋላም አሁንም አልቆመም ነው

ምክንያቱም የየትኛው ወገን እንደሆነ ማያቅም ምን እንደሚደርስበትም ዋስትናም የለውም ባለሙያው ልክ ነው የተባለው የመሸማቀቁ ነጻነት አጥቶ መስራቱ ተንቀሳቀሶ ለመሄድም ችግር የሆነበት ባለሙያው የአማራ ክልል የከፍተኛ ትምህርት ተቋማት ፎረምና ሌሎች መንግስታዊና መንግስታዊ ያልሆኑ ድርጅቶች እንደተሳተፉበት የተገለጸውና ጥቅምት አምስት ቀን ሁለት ሺ አስራ ሰባት ዓመተ ምሕረት ይፋ በተደረገው የሰብአዊ ምላሽ ስልት ጥናት በአማራ ክልል በቀጠለው ግጭት ከ1116 በላይ የጤና ባለሙያዎች ከስራ ገበታቸው ተፈናቅለዋል። ቁጥራቸው በውል ያልታወቁም መገደላቸውን ጠቅሷል። በጥናቱ ላይ እንደተሳተፉ የተናገሩት የአማራ ክልል የጤና ባለሙያዎች ማህበር ጸሐፊ አቶ ተስፋ መኮንን በጥናት ሰነዱ ከተጠቀሱት ውጭ በቅርቡ ሌሎች ባለሙያዎች ተገድለዋል፣ ታስረዋል ብለዋል። እንደ አቶ ተስፋ ገለጻ በምዕራብ ጎጃም ዞን ደጋዳሞት ወረዳ ፈረስ ቤት ከተማ ባለ አንድ የጤና ተቋም የሚሰራ አጃ ነው መላኩ የተባለ ፋርማሲስት ጥቅምት አንድ ቀን 2017 ዓም የተገደለ ሲሆን በተመሳሳይ መስከረ ቀደም 27 ቀን 2017 ዓ ም በሰሜን ጎጃም ዞን ሜጫ ወረዳ ዳጊ በተባለ ጤና ጣቢያ የሚሰራ እውነቱ ደመቀ የተባለ ፋርማሲስትም ተገሏል ብለዋል ሌላው በሰሜን ጎንደር ዞን አምባ ጊዮርጊስ ጤና ጣቢያ የሚሰራው ስጦታ ዋለልኝ የተባለ ነርስም መስከረም 1 ቀን 2017 ዓ ም ስራ ላይ እንዳለ ተገሏል ብለዋል እንዲሁም ጸዳሉኒ የተባለ የኢትዮጵያ መድኃኒት አቅራቢ አገልግሎት ሰራተኛ ሰኔ 29 ቀን 2016 ዓ ም ከባህር ዳር ወደ ጃዊ መድኃኒ ቀዳሚ ተጭኖ ሲሄድ ከነሹፌሩ በጥይት ተመቶ መሞቱን ገልጸዋል። አቶ ተስፋ ክለውም በትላንትናው ዕለት ማታ ማለትም ጥቅምት 13 ቀን 2017 ዓ ም ከምሽቱ 3 ሰዓት አካባቢ በባህር ዳር ከተማ ሀን በተባለ የጤና ማዕከል የምትሰራው ሲስተር ታየው ቢያዝን ስራ ላይ እያለች ባልታወቁ ታጣቂዎች በጥይት ተመታ መቁሰሏን ተናግረዋል። መረጃዎቹን ከሁሉም አካባቢዎች በማሰባሰብ ላይ መሆናቸውን የተናገሩት ጸሐፊው በቅርቡም የተጠናከረ መረጃ እንደሚያቀርቡ ገልጸዋል። የሙያ ነጻነታቸውን እየተነጠቁ መሆኑን የሚናገሩት በማዕከላዊ ጎንደር ዞን በሚገኝና በደህንነት ስጋት ምክንያት የራሳቸውንም ሆነ የሚሰሩበትን የመንግስት ሆስፒታል ስም ከመግለጽ የተቆጠቡት የጤና ባለሙያ ሰብአዊነትን ያስቀደመ አገልግሎት እንዳንሰጥ ተጽዕኖ እየተደረገብን ነው ብለዋል። የተመረቅ ነው የተማርነው። ቀለም፣ ቋንቋ፣ ሃይማኖት፣ እድሜ፣ ጾታ ሳንለይ የትኛውንም አካል ምንም ይሁን ምንም ሕይወትን ለማዳን ሕይወትን ለማትረፍ ነው የተማርነው ሙያችን። ነገር ግን አሁን እየሆነ ያለው ነገር ምንድን ነው? የፋኖን ኃይል ታክማላችሁ የሚል እኛ ከተማርንበት ከተመረቅንበት ከሙያችን ዲስፕሊን በተቃራኒ የሆነ ጸረ ሰው ጸረ ሰብአዊነት የሆነ አስተሳሰብ እንድንይዝ እና የትኛውን ሰው እንድናከም የትኛውን ሰው እንዳናከም ለይተው የሚሰጡን የመንግስት የጸጥታ ሀይሎች ናቸው ማለት ነው። እኚሁ የጤና ባለሙያ ታጣቂዎችን አክማቸዋል በሚል ምክንያት የሙያ አጋሮቻቸው እንደታሰሩ ጠቅሰዋል። ጎንደር ከተማ ላይ የራ ሆስፒታል ስራ አስኪያጅ አቶ አንዳርግ ታስሯል። መጠማ ጠቅላላ ሆስፒታል ላይ ፊሳ የሚባል የነርስ ባለሙያ የጨቅላ ህጻናት ነርስ ባለሙያ ታስሯል። አሁንም መጠማ ጠቅላላ ሆስፒታል ላይ አማራ የሚባል ነርስ ባለሙያ ታስሯል። እንደገና ደግሞ ጎንደር ኮምፕሬሄንሲቭ ሆስፒታል ስፔሻላይዝድ ሆስፒታሉ ላይ አንድ ሰርጂን ታስሮ ነበር፣ በቅርቡ ለቀውታል። በአጠቃላይ በሕክምና ተቋም ላይ ብቻ ሳይሆን በጤናው ዘርፍ ላይ ያሉ አካላት በሙ ተሸማቀው ስራ እንዳይሰሩ ተደርጓል። በማዕከላዊ ጎንደር ዞን በለሳ ወረዳ በአርባ እያ ጤና ጣቢያ ሰራተኛ መሆናቸውን የተናገሩትና በተመሳሳይ ምክንያት ስማቸውን እንዳንጠቅስ የጠየቁን የጤና ባለሙያም በሙያቸው ተሸማቀው እየሰሩ እንደሆነ ተናግረዋል በኩል ያው ስጋት አለ። ያንኛውም ይሁን ይሄ የመጣውን አገልግሎት ስንሰጥም ስንሰጥ፣ ግን እየተሸማቀቀ ነው የምንሰጠው። ምክንያቱም የሚመጣው አካል ይሄን አከም ይችላል እና ትንሽ ያሰጋል ያው በፍራት ሁሉ ን ምናገለግለ ያም ሲመጣ ስለምፈራ ዞሮ አገልግሎት እንሰጣለን እኛ ካሉ ሚምጣ መከላከያ ይሰጣል ነገር ግን ፋኖን ስናክን ይበልጥ መንግስቱ እንሰጋለን አከማችሁ የሚባል ነገር ስለሚመጣ ማለት ነው በጉዳዩ ዙሪያ ማብራሪያ እንዲሰጡን የአማራ ክልል የመንግስት ኮሚኒኬሽን አገልግሎት ጽህፈት ቤት ኃላፊ ዶክተር መንገሻ ፈንታው የእጅ ስልክ ላይ ብንደውልም ስልኩ ባለመስራቱ ምክንያት አስተያየታቸውን ማካተት አልቻልንም። የአማራ ክልል የከፍተኛ ትምህርት ተቋማት ፎረም ሰሞኑን ይፋ ባደረገው ጥናት ክልሉ በጤናው ዘርፍ እጅጉን መጎዳቱን የገለጸ ሲሆን በጤና ተቋማት እና በባለሙያዎች ላይ ሙያዊ ነጻነት ማጣት፣ የሕክምና ግብአቶች ማጓጓዝ አለመቻል፣ የአምቡላንሶች ለተፈለገው ዓላማ አለመዋል ለዘርፉ መዳከም ዋና ዋና ተጠቃሽ ምክንያቶች መሆናቸውን በጥናቱ ገልጿል። ለአሜሪካ ድምጽ አስቴር ምስጋ ነው። አስቴር ምስጋናውን ለዘገባው አመሰግናለሁ ክቡራትና ክቡራን አድማጭ ተመልካቾቻችን አሁን ምርጫ ዩናይትድ ስቴትስ 2024 ዩናይትድ ስቴትስ ጥቅምት 26 2017 ዓ ም በአውሮፓውያኑ ህዳር 5 ለምታካሄደው ምርጫ በመዘጋጀት ላይ ነች ምርጫው በታሪኳ ወሳኝ ከሆኑ ምርጫዎች መካከል አንዱ ነው። በዚህ ምርጫ የቀድሞ ፕሬዚዳንት ዶናልድ ትራምፕ ክሶች ያሉባቸው ቢሆንም ዳግመኛ ወደ ሥልጣን ይመለሱ ይሆናል አለያም ደግሞ ካማላ ሀሪስ የአሜሪካ የመጀመሪያዋ ሴት ፕሬዚዳንት ሆነው ይመረጡም ይሆናል። ምርጫው እየተቃረበ ነው። በምርጫው ዙሪያ ውይይቶች፣ ዘገባዎች፣ ትንታኔዎች እንዲሁም ስለ ምርጫው ሂደት የሚያብራሩ መረጃዎችን፣ የእጩ ተፎካካሪ ንግግሮችና የፖለቲካ ይዘቶችን የሚመለከቱ ቅንብሮችን በአሜሪካ ድምፅ የአማርኛ ትግርኛና አፋን ኦሮሞ ዝግጅቶች ይከታተሉ። እጅግ በጉጉት ለሚጠበቀው ምርጫ መረጃዎችን ለማግኘት የቪኦኤ አማርኛ ትግርኛና አፋን ኦሮሞ መሰናዳዎችን ምርጫው ያደርጉ የቪኦኤን አማርኛ ትግርኛና አፋን ኦሮሞ ስርጭቶች በዌብሳይቶቻችንና በማኅበራዊ መገናኛ ገጾቻችን በመከታተል ይችላሉ። አሁን የዩናይት ስቴትስም ፕሬዝዳንታዊ ምርጫ የተመለከቱ ልዩ ልዩ ዘገባዎችና ቅንብሮች ከሚቀርቡበት ክፍለ ጊዜ ላይ ደርሰናል። የዩናይት ስቴትስ ሴት ፕሬዝዳንት ለመምረጥ ተዘጋጅታ ይሆን? ቀዳሚው ቅንብራችን ነው። ጥቂት ቀናት በቀሩት ምርጫ እያነጋገሩ ካሉ ጭብጦች መካከል አንዱ ነው፣ የምክትል ፕሬዚዳንት ካማላ ሀሪስን ፕሬዚዳንታዊ እጩነት ተንተርሶ ዳግም የተነሳ ጥያቄ። ዶክተር አዲሱ ላሽተው በማክማስተር ዩኒቨርሲቲ የስትራቴጂያዊ አስተዳደር ጥናት ክፍል መምህርና ዋና መስሪያ ቤቱን እዚህ ዋሽንግተን ዲሲ ውስጥ ባደረገው ብሮኪንግስ ዓለም አቀፍ የምርምር ተቋም የምጣኔ ሀብትና የልማት ጉዳዮች ባለሙያ ናቸው። አወያይተናቸዋል። ዶክተር አዲሱ ላሽተው በቅድሚያ ለጊዜው አመሰግናለሁ። አመሰግናለሁ አሉላ ሁለት ሳምንት የማይሞላ ጊዜ የቀረው የዩናይት ስቴትስ ፕሬዚዳንታዊ ምርጫ በዩናይት ስቴትስ ብቻ ሳይሆን በዓለም ዙሪያም የብዙዎችን ቀልብ የሳበና በጉጉት የሚጠበቅ ጉዳይ መሆኑ ይታወቃል። ከዚህም በተጨማሪ ከእጩዎቹ መካከል የዲሞክራት ፓርቲ እጩ ሆኖ የቀረቡት ካማላ ሃሪስ ጾታቸው ብቻ ሳይሆን በዝርያቸው ጥቁር መሆናቸውም የተለየ ትኩረት ለመሳቡ ተጨማሪ ምክንያት የሆነ ይመስላል። በዩናይት ስቴትስ ታሪክ ከዚህ ቀደም ሴት ለፕሬዚዳንትነት የበቃች በአጋጣሚ አጋጣሚ ያለመኖሩን ጨምሮ በአጠቃላይ በምርጫ ዙሪያ ከሚካሄዱትና ከሚመለከቷቸው ጉዳዮች አንጻር የጾታ ጉዳይ በእርግጥ በዚህ ምርጫ ምን አይነት ተጽዕኖ ያሳድር ይሆን? ለግራና ቀኝ ክርክሮች መከራከሪያ የሚሆኑ ማሳያዎች አሉ። በመሰረታዊ ቀዳሚ ጭብቶች ብንደረደረው አነሳው የፕሬዚደንሻል እጩ ካምላ ሃሪስ ልዩ የሚያደርጋቸው አንደኛ ሴት እጩ ፕሬዚደንት መሆናቸው ነው። ሁለተኛ ነገር ደግሞ የጥቁርና የኤዥያዊ ዝርያ ያላቸው ናቸው። አባታቸው ጥቁር፣ እናታቸው ደግሞ ከኢንዲያን ሄሪቴጅ ያላቸው ናቸው። ከዚህ አንጻር የጾታ ጉዳይ፣ የዘር ጉዳይ ፕሬዚደንሻል ምርጫው ላይ ኢፌክት ይኖራል የሚል ነገር አለ። ይሄ አከራካሪ ጉዳይ ነው። በርግጥ እስካሁን ድረስ አሜሪካ የሴት ፕሬዚዳንት ኖሯታ አቅም እና ከዛ አንጻር አዲስ ከመሆኗ አንጻር በሚዲያ ከብሬጅ ህዝቡም ውይይት ዙሪያ ከጾታ ጋር የተያያዙ ጉዳዮች አጀንዳ እየሆኑ መጥተዋል እና ብዙ ተመልካቾች እንደሚሉት የሴት እጩዎች ከወንዶች የተለየ የሆነ የሚዲያ አቴንሽን የሚጠየቋቸው እና የሚያቀርቧቸው ጉዳዮችም ጥያቄዎችም ከፖሊሲዎቻቸው ጋር ያልተገናኙ ይሆናሉ። ለምሳሌ ስለ አነጋገራቸው፣ ስለ አለባበሳቸው፣ ስለ ቤተሰብ ጉዳዮች ብዙ ነገር ይጠይቃሉ እና ይሄ የምርጫው ፍትሐዊነት እና እኩልነት ላይ አስተዋጽኦ ይኖረዋል የሚል ክርክር አለ። ና እንግዲህ ያው ከፕሬዚደንሻል ካንዲዴት ከአሁን በፊት ከነበሩት ከሂላሪ እንደምናውቀው እነዚህ ነገሮች ተደማምረው የምርጫው ሂደት ላይ አስተዋጽኦ ሊኖራቸው ይችላል። እንግዲህ በቅርቡ የምናየው ይሆናል ማለት ነው። ዋናውን አንኳሩን ጥያቄ ጎላ አድርገን ብንመለከት ቀደም ብለውም ጠቀውም እንዳደረጉት በሌሎች ሀገሮች ሴቶች መሪ የሆኑበት ሁኔታ አለ። በጣም የቀደመው በርከት ያሉ አስርታት ወደኋላ የሚወስደን የእንግሊዟ ጠቅላይ ሚኒስትር ማርጋሬት ታቸር በምዕራቡ ዓለም ከሚታወቁ ከቀዳሚዎቹ መሪዎች አንዷ ናቸው። ከዚያም በተለያዩ ሀገራት የዚህን ዘመን የዚህን ትውልድ ጨምሮ ሴቶች ለትልቁ የአመራር ስልጣን የበቁበት ሁኔታ እናያለን። ባለፈው በ2016 ሂላሪ ክሊንተን ያልተመረጡበትን በሴትነታቸው ብቻ ሳንገድም ሌሎች ምክንያቶችም ለመመረጥ መታየታቸው አይቀርም ና ግን አሜሪካውያን ዛሬ ሴት ፕሬዚዳንት ለመምረጥ ዝግጁ ናቸው ወይ የሚለውን እንዴት ይመለከቱታል? ከሚያዩቸው ቀደም ብለውም ከጠቃቀሷቸው ዋና ዋና ምክንያቶች አንጻር ልክ ነው እንደጠቀስከው አሜሪካ ዌስተርን ከሚባሉ ሀገሮች ውስጥ ሴት መሪ የሌላት ምናልባት ብቸኛዋ ወይም ደግሞ ከጥቂት ሀገሮች ውስጥ አንደኛዋን የምትሆነው እንደ ጠቀስከው ማጋጅ ታቸር ኦረዲ ጠቅላይ ሚኒስትር ሲሆኑ እንግሊዝ ውስጥ አስራ ዘጠኝ ሰባት ዘጠኝ አመተ ምረት ነበረ። ከዛ በኋላ ጀርመኒ አንገላ ማርከል በሁለት ሺ አምስት ነበረ ለመጀመሪያ ጊዜ ቻንስ ላይ የሆኑት። ወደ አውስትራሊያ ብንሻገር ጁሊያ ጊላር በሁለት ሺ አስር ነበረ የመጀመሪያ ሴት ጠቅላይ ሚኒስትር ሆነው የተመረጡት። አሜሪካ ውስጥ እስካሁን ድረስ የሴት ፕሬዚዳንት ኖሮ አያውቅም። ምናልባት አንደኛው ምክንያት ሊሆን የሚችለው ሴት ከመሆናቸው በተጨማሪ ወይም በተያያዘ የአሜሪካ የአመራረጥ የፖለቲካ ያካሄድ ፕሬዚደንሻል ነው፣ ፓርላሜንታሪ አይደለም። እነዚህ ዩኬ፣ ኦስትራሊያ ፓርላሜንታሪ ስለሆነ አሰራራቸው በፓርቲ ማቀድ ስር ሆነው የሚሰሩ ሴቶች ወደ መሪነት ሚና የመምጣት እድላቸው ከፍ ያለ ነው። አሜሪካ ውስጥ ያለው የፕሬዚደንሻል አሰራር ዊነር ቴክ ሆል ሚላ ከሄዳለሁ ማለት የሚወዳደረው ሰው የራሱን ቡድን ፓርቲውንም በራሱ ዙሪያ አጣምሮ ነው የሚሄደው እና ጠንካራ የሆነ ተፎካካሪ መሆን ይኖርበታል። የራሱ የሆነ ኔትወርክ ማምጣት ይኖርበታል። ያ ደግሞ ለሴቶች አስቸጋሪ ነው እና ከዛ በተጨማሪ ለፕሬዝደንትነት እጩ የሚሆኑ አማራጭ ሴቶች ብዙ ካለመሆናቸው ጋር በተያያዘ እነዚህ ነገሮች እስካሁን ድረስ አሜሪካ ሴት መሪ እንዳይኖራት አስተዋጽኦ አድርገዋል ብዬ አስባለሁ። ዶክተር አዲሱ በማህበረሰባዊ አተያይ ወይንም ማህበረሰብ እነኝህን እውነታዎች በሚቀበልበት ድምፅ ለመስጠት የራሱን መሪ ለመምረጥ በሚወስንባቸው ውሳኔ ላይ ተጽዕኖ የሚያሳድሩ ሁሌም በአንድ አይነት የሚታዩ የሚታወቁ እውነታዎች የተለመዱ የሚባሉት በእንግሊዝኛው አጠራር ስቴሪዮታይፕ የሚባሉት በአንድ አይነት የሚታዩ የሚታወቁ እውነታዎች ምክንያቶች ይኖሩ ይሆን? በዚህ ጊዜም እንዳልኩ ስቴሪዮታይፖች ይኖራሉ። ሴቶችን በብዛት ከሴት ውስጥ ሙያ ጋር የማቆራኘት ከሴቶች ትእዛዝ መውሰድ የመቸገር ሁኔታ፣ ሴቶችን በመሪነት ቦታ የመሳል በመሳል ዙሪያ የአስተሳሰብ ችግር ያለባቸው ብዙ ሰዎች አሉ። ለፕሬዚደንሻል ምርጫው ሂለሪ ክሊንተን በሚወዳደሩበት ጊዜ እንደምታስታውሰው ከነጭ ሴቶች ያገኙት ድጋፍ እምብዛም አልነበረም። እንደውም አብዛኞቹ ለፕሬዚደንት ትራምፕ ነበረ የመረጡት ሀምሳ ሁለት ፐርሰንት ይመስለኛል። ያ አንደኛው ምንድን ነው፣ በተለይ ገጠር አካባቢ የሚኖሩ ባህላዊ አስተሳሰብ እና አኗኗር ያላቸው ሞር ኮንሰርቫቲቭ የሆኑ መራጮች ሴትን በፕሬዚደንትነት ቦታ ላይ ያስቀምጦ ማየት ወይም መሳል ይቸገራሉ እና ያ ትልቅ ችግር ነው። በዛ በተጨማሪ ደግሞ ካማላ ሀሪስ ጥቁርነትም ተጨማሪ አስቸጋሪ ሁኔታ ይፈጥራል ማለት ነው። በእርግጥ ፕሬዚደንት ኦባማ በሁለት ሺ ስምንት እና በሁለት ሺ አስራ ሁለት ጥቁር መሆን ለፕሬዚደንት ተፎካካሪነት አስቸጋሪ ሊሆን እንደማይችል አሳይተዋል። ነገር ግን የፕሬዚደንት ኦባማ ጠንካራ ካሪዝማቲክ የሆነ የህዝብ የማስተጋበር አይነት ችሎታ ነበራቸው እና ያ ነው እንግዲህ ከካምላ ሀሪስ የሚጠበቀው ያሉባቸውን የፖለቲካ ጉዳቶችን ወደ ጥንካሬ ቀይሮ ምርጫውን ማሸነፍ የሚያስችል አደረጃጀት መቅረጽ ይኖርባቸዋል ማለት ነው። ይሄ አስቸጋሪ ነው። በእርግጥ ግን ሊሆን የሚችል ጉዳይ ነው። ዶክተር አዲሱ በዩናይት ስቴትስ ያለውን የፕሬዝዳንታዊ ምርጫ ሂደትም ጨምሮ፣ በዩናይት ስቴትስ ከዚህ ቀደም በታሪክ ሴት ለፕሬዝዳንትነት አለመብቃቷን ባነሱበት፣ ከፕሬዝዳንትነቱ መንበር በመለስ በአጠቃላይ ከሌሎች ሀገራት አንጻር ሲነጻጸር በምክር ቤቶች በግሉ ኢንዱስትሪ በትልልቅ ተቋማት መሪነት ሴቶች ለተለያዩ አመራር ኃላፊነቶች የበቁባቸው የቱን ያህል የሚያበረታታ ቦታ ደርሰዋል። የፆታ ጉዳይ ትልቅ አጀንዳ ነው። የፌሚኒስት ሙቭመንት መነሻ እና ትልቅ ጉዳይ ነው። በኮርፖሬት አሜሪካ ውስጥ ይህ ጉዳይ ለረጅም ጊዜ አጀንዳ ሆኖ ቆይቷል። አይ ቲንክ አሁን ያለው ዴታ እንደሚያሳየው ከሆነ ሲ ሌብል የሚባል የመሪነት ቦታ ያሉት ኤግዚክቲቭ ደረጃ ያሉ የመሪነት ያሉትን ስታቲስቲክሱን ብናየው አይ ቲንክ ሰላሳ ፐርሰንት ራሱ የሚሞላ አይመስለኝም፣ የሴቶች ድርሻ እና ያው በኮርፖሬት አሜሪካም እየጎለበተ ያለ ነገር ግን መድረስ የሚችልበት ደረጃ ያልደረሰ ጉዳይ ነው እና ካምላ ሃሪስ ይህንን ፕሬዚደንሻል ምርጫ ቢያሸንፉ እንግዲህ ያንን ነገር ለመቀልበስ የሚያስችል አይነት አስተዋጽኦ ሊኖሩ ይችላል። በመጀመሪያ በሲምቦላዊ ደረጃ ራሱ ሰዎች አርአያ መሆን ይችላሉ። ወደፊት ሴቶች ለመምረጥም ለመመረጥም ተነሳሽነት እንዲኖራቸው የሚያነቃቃ አይነት አስተዋጽኦ ሊኖረው ይችላል። ከዛ በተጨማሪ ደግሞ በፖሊሲም ደረጃ ቀርጸው የሴቶችን ድርሻ በመሪነት ቦታዎች ላይ ለማጎልበት ሊንቀሳቀሱም ይችላሉ እና ከብዙ ነገር አንጻር አሁን ያለው የሴቶች ወኪልነት የተሻለ እንዲሆን አስተዋጽኦ ሊኖረው ይችላል። በጠቅላላው በዩናይት ስቴትስ እስካሁን ባሉት ተሞክሮች ሴትነት እኩል ደረጃ በሚታይበት አልደረሰም ቢባል እንኳን በአንጻሩ የዛ ሰው ብቃት አገር ሁኔታዎች የሚጠይቁትን ማሟላት የሰዎችን ፈቃድ መግዛት አለበትና ከዛ አንጻር ሰዓት እንዴት ይታያል እንዳልከው በአንድ መልኩ ዘርን ዋና አጀንዳ አድርጎ ማስቀመጥ አስቸጋሪ ነው። ምክንያቱም የምትፎካከረው በብቃት ነው። በዓለም ላይ በጣም ከባድ ከሚባሉ ሚናዎች ውስጥ አንዱ የሆነውን ቦታ ለማግኘት ነው እየተፎካከሩ ያሉትና ያንን አንኳር አጀንዳ ማድረግ አስፈላጊ ላይሆን ይችላል። ከዛ በተጨማሪ ግን አሜሪካ ውስጥ ዘር እና አሁን ደግሞ ጾታ የምርጫ አጀንዳዎችን ሸፕ ማድረግ ይችላሉ። የሰዎችንም አስተሳሰብ እና አመራረጥ ኮንሽስሊ የሚሆን አንኮንሽስሊ አፌክት ማድረግ የሚችሉ ነገሮች ናቸው እና እነዚህ ነገሮችም አት ዘ ሴም ታይም አድሬስ ማድረግ ያስፈልጋል እና የአስቸጋሪ ጉዳይ ነው። በብዛት መሪዎቹ የሚያደርጉት ምንድን ነው፣ ምርጫ በሚወዳደሩበት ጊዜ ዘር ላይ አለማተኮር ዲሬሻላይዜሽን ነው መሰለኝ የሚሉት በእንግሊዝኛ ዘር ላይ አለማትኮር፣ ምክንያቱም የምትሞክረው ህብዙሀን የሆነ ግንባር መፍጠርና በዛ ግንባር ተመርተህ ምርጫውን ማሸነፍ ስለሆነ ዘር ሰውን የሚያዋህድ ሳይሆን የሚለያይ ስለሆነ እዛ ጋር መተኮሩ ብዙም አመርቂ ውጤት ላያመጣ ይችላል። ምናልባት ካሸነፉ በኋላ ሬስን፣ ዘር በተወሰነ መልኩ አጀንዳ ማድረግ ይቻላል። ዘርን አዘናርዶ በዛ ዙሪያ ፕሬዚዳንት ኦባማ እንዳደረጉት ያሉትን እነዚህ ሲስተሚክ የሆኑ በዝርዝራ የተመረኮዙ ህጎችን ለማስተካከል መሞከር ይቻላል። እና አይ ቲንክ አንደኛው አካሄድ ይመስለኛል። በእጩ ፕሬዚደንት ካምላ ሀሪስም እንደዛ አይነት ፖሊሲ እየተከተሉ ያሉ ይመስላል። የቀሩት ጥቂት ቀናት ብቻ ናቸው። ከሁለት ሳምንት ባነሰ ጊዜ ውስጥ ነው እየተነጋገርን ያለ ነው። አለም አቀፍ ሁኔታዎችን የሚወስን ቀደም ብለው እንደገለጹት በአለም ትልቁን ስልጣን ለመያዝ የሚደረግ ፍክክር ነው እና በተለያዩ ርዕሰ ጉዳዮች የእርስዎ ሙያን በሚመለከቱ መሰል ውይይቶች መልሰን እንደምናገኘው ተስፋ አድርጋለሁ። ዶክተር አዲሱ ላሽተው በማክማስተር ዩኒቨርሲቲ የስትራቴጂያዊ አስተዳደር ጥናት ክፍል መምህርና እዚህ ዋሽንግተን ዲሲ ዋና መቀመጫውን ባደረገው ብሩኪንግስ የጥናት ተቋም የዓለም አቀፍ ምጣኔ ሀብትና የልማት ጉዳዮች ጥናት ባለሙያ፣ እግዚአብሔር ይስጥልኝ አሉላ፣ እጅግ በጣም አመሰግናለሁ። ዩናይትስቴትስ ፕሬዝዳንታዊ ምርጫ የዲሞክራት ፓርቲያቸው እጩ ሆነው የቀረቡት ምክትል ፕሬዚዳንት ካማላ ሀሪስ የመጀመሪያዋ ሴት የዩናይት ስቴትስ ፕሬዚዳንት ይሆን ይሆን በሚል እያነጋገረ ባለው ጭብጥ ዙሪያ የተቀናበረ ዝግጅት ነበር የተከታተላችሁት። አሜሪካ ለቀድሞ ፕሬዝዳንት ዶናልድ ትራምፕ ሁለተኛ እድል ትሰጥ ይሆን በሌላ ውይይት የምንመለስበት ጭብጥ ነው። አሁን በዩናይት ስቴትስ ፕሬዝዳንታዊ ምርጫ ዙሪያ ያተኮረው ዝግጅታችን ይቀጥላል። ብርቱ ፍልሚያ የሚደረግባቸው የ2024ቱን ፕሬዝዳንታዊ ምርጫ ውጤት የሚወስኑት ግዛቶች በአራት ዓመቱ በየአራት ዓመቱ የሚካሄደው የዩናይት ስቴትስ ፕሬዝዳንታዊ ምርጫ ፉክክር ትኩረቱን አንድ ጊዜ አንደኛው ፓርቲ ላይ በሌላ ጊዜ ደግሞ የተፎካካሪው ፓርቲ እጩ ላይ በማድረግ በመፈራረቅ ወደሚያሸንፉባቸው ግዛቶች ይመልሳል። እዚህ ብርቱ ፍልሚያ የሚካሄድባቸው ግዛቶች በተደጋጋሚ የአንዱ ፓርቲ ደጋፊ በቁጥር አይሎ ከሚታይባቸው የሚበዙቱ ግዛቶች በተለየ መልኩ የምርጫውን ውጤት ወደ አሸናፊው በማድረግ ወደ ዋይት ሀውስ ገብቶ አገሪቱን በፕሬዚዳንትነት የመምራት ዕጣ የሚገጥመው ሰው ማን እንደሚሆንም ይወስናሉ። ይህን መሰል ግዙፍ ተጽዕኖ የማሳደር ዕድል ያላቸው ጥቂት ግዛቶች እንደመሆናቸው የምርጫ ዘመቻዎች መጠኑ የበዛ ገንዘብ በእነኚህ ወሳኝ ግዛቶች ውስጥ ለሚያካሄዷቸው የምረጡኝ ዘመቻዎቻቸው ወጪ ያደርጋሉ። በተደጋጋሚ እንደታየውም ለእነኚህ ግዛቶች አሸናፊ የተመደቡ ድምፆች አጠቃላዩን የምርጫ ውጤት ስለሚወስኑ፣ የምርጫ ዘመቻዎቹ ጠንካራ የምረጡኝ እንቅስቀሳ ትኩረት ያደርጋሉ። እኛም በዚህ ርዕስ ላይ ትኩረት አድርገናል። ወደ ቅንብሩ እንሻገራለን። በየአራት ዓመቱ የሚደረገው ፕሬዚደንታዊ ምርጫ በስተመጨረሻ ከፍተኛ ፉክክር በሚታይባቸውና ወደ የትኛውም ፓርቲ ሊያዘሙ እንደሚችሉ በሚታመኑ ግዛቶች ላይ ያተኩራል። የፍልሚያ ሜዳ ሲሉ የሚጠሯቸው እነዚህ ግዛቶች ምርጫ በመጣ ቁጥር አንዱን ፓርቲ ብቻ ከሚመርጡት ግዛቶች ይልቅ ዋይት ሃውስን ማን ይቆጣጠራል የሚለውን የሚወስኑት ናቸው። ተከታትለን እንመለስ። በእንግሊዝኛው አጠራር ስዊንግ ስቴትስ ተወዛዋዥ የሚል መጠሪያ የተሰጣቸው እነኚህ ግዛቶች በዘንድሮውም ፕሬዚዳንታዊ ምርጫ ዋይት ሃውስ የሚገባውን ሰው ለመለየት ወሳኝ ናቸው። አንዳንዴም የፍልሚያው መስክ የሚሏቸው እነኚህ ክፍለ ግዛቶች በተጨማሪም እጅግ ብርቱና ከፍተኛ መጠን ያለው ገንዘብ ወጪ የሚደረግበትን በጣም ውድ የፖለቲካ ዘመቻ ለማስተናገድ ይገደዳሉ። በየግዛቶቹ የሚኖረው መራጭ ሕዝብ በአንጻሩ በዚሁ የተነሳ በምርጫው ከፍተኛ ተጽዕኖ የማሳደር እድል ያገኛል። ይሁንስ ሆንና ይህ እንዴት ይሆን እውን? የሚሆነው አብዛኞቹ ግዛቶች ቀይ የሪፐብሊካን ደጋፊ የሚበዛው አሊያም ሰማያዊ አብዛኛው መራጭ ከዲሞክራት ፓርቲ ወገን የሆነባቸው ናቸው። በመሆኑም ምርጫዎቹ ያን ያህል የበረታ ፍኩክር የሚታይባቸው አይደሉም። ይሁንና ደጋግመን ባነሳናቸው በየምርጫዎቹ ተለዋዋጭ ውጤት በሚያስመዘግቡት በነኚህ ግዛቶች ግን ምርጫው ከፍተኛ ትንቅንቅ የሚደረግበት፣ ውጤቱም ወደ የትኛውም እጩ ሊያዘነብል የሚችል ነው። አንድ እጩ አሸናፊ ሆኖ ፕሬዝዳንታዊን ስልጣን ለመቆናጠጥ ከ538ቱ አጠቃላይ የየግዛቶቹ ድምር የምርጫ ውጤት ከሁለቱ የዩናይት ስቴትስ ግዛቶች ሜይን እና ኔብራስካ በስተቀር በየግዛታቸው በሚካሄደው ምርጫ አብላጫውን የመራጭ ድምፅ ያገኘ እጩ ሁሉንም ጠቅሎ በሚወስድበት የምርጫ ሂደት 270ን ማሸነፍ ግድ ነው። ለዚህም አንዴ ወደ አንደኛው ፓርቲ ሌላ ጊዜ ወደ ተፎካካሪው ፓርቲ የሚያዘነብሉት እነኝህ ግዛቶች አሸናፊው እጩ የሚያስፈልገውን ያን የማለፊያ ውጤት እንዲያገኝ የሚያበቁ ይሆናሉ። በዘንድሮው ምርጫ የአሪዞና፣ የጆርጂያ፣ የሚሽጋን፣ የኔቫዳ፣ የሰሜን ካሮላይና፣ የፔንሲልቬኒያ እና የዊስኮንሰን ክፍለ ግዛቶች ወደ ዋይት ሃውስ የሚያዘልቀውን በር ቆልፍ ይዘዋል። ግዛቶቹ ካሏቸው ድምጾች መካከልም 93ቱ በቀይ ለተመሰለው የሪፐብሊካን ወይም በሰማያዊ ለተመሰለው የዲሞክራት ፓርቲዎቹ ሊሰጥ ይችላል። በተጨማሪም በእነኚህ ክፍለ ግዛቶች ውስጥ በሚኖረው የሪፐብሊካንና የዲሞክራት መራጭ ቁጥር መካከል ያለው ልዩነት በጣም አነስተኛ በመሆኑ ለአሸናፊነት የሚያበቃው መሐዝ ልዩነት አናሳ ነው። የሚለዋወጠው የመራጮች ይዞታና እንዲሁም በከተሞችና በገጠር መካከል ያለው የሥነ ህዝብ አወቃቀር ተደማምሮ በእነኚህ ግዛቶች ውጤቱን መገመት አዳጋጅ ያደርገዋል። እናም ካማል ሃሪስ ወይም ዶናልድ ትራምፕ ያላቸውን ውጤት ተከትሎ በጣም አነስተኛ የሚባሉት ለውጦች ሳይቀሩ በአጠቃላዩ የምርጫ ውጤት ላይ ግዙፍ ተጽዕኖ ሊያሳድሩ ይችላሉ። ይህም ከአሁን ቀደም የታየ እውነታ ነው። እንደ አውሮፓውያን የዘመን አቆጣጠር በ2016 በተካሄደው ምርጫ ትራምፕ የፔንሲልቬኒያን ክፍለ ግዛት ውጤት በነጥብ 7 በመቶ ብልጫ አጠቃላዩን የግዛቱን 20 የምርጫ ድምፆች ጠቅለው በመውሰድ ለዋይት ሃውስ በቅተዋል። ከአራት ዓመታት በኋላ ጆ ባይደን በበኩላቸው በአንድ ነጥብ ሁለት በመቶ ብልጫ የግዛቱ ምርጫ አሸናፊ በመሆን ለዋይት ሃውስ በሚደረገው ፉክክር እንዲያሸንፉ ረድቷቸዋል። በዚያው ዓመትም ባይደን የጆርጂያ ክፍለ ግዛቱን ምርጫ በ1200 የመራጭ ድምፅ አነስተኛ በሚባል ልዩነት ነው ያሸነፉት። ይህም ግዛቲቱን በሦስት ዐሥርት ዓመታት ውስጥ ለመጀመሪያ ጊዜ ከቀይ ወደ ሰማያዊ ለውጧታል። በሌላ በኩል እነዚህ ባለተለዋዋጩ ድምፅ ግዛቶች የየትኛው ፓርቲ እጩ አሸናፊ ይሆናል የሚለውን ከወዲሁ ለመተንበይም አዳጋች ናቸው። ይሁን እንጂ አንድ ነገር ግን ግልጽ ነው። የ2024ቱን ፕሬዝዳንታዊ ምርጫ ውጤት በመወሰኑ ረገድ እጅግ ከፍተኛ ተጽዕኖ ያሳድራሉ። ስለሆነም በእነኚህ አካባቢዎች እያንዳንዷ ድምፅ እጅግ ላቅ ያለ ዋጋ ይኖራታል። በዚህ ምርጫ የትኞቹ ግዛቶች የፍልሚያ ሜዳ እንደሚሆኑና ምርጫውን ለማሸነፍ ወሳኝ እንደሆኑ ነበር የቃኝ ነው። የምርጫ 2024 ዘገባዎቻችን መሰንበቻውንም ይቀጥላሉ። አሁን ለዚህ ክፍል ቀዳሚ ወዳደረግነው ቅንብር ነው የምናልፈው። ዲሞክራሲ በተግባር ነው ዝግጅቱ በኢትዮጵያ የተፈጸመውንና በዓለሙ ግዙፉ የእርዳታ እህል ምዝበራ የተሰኘውን የሚቃኝ ቀጣይ ጥንቅር ነው። በግንቦት ወር 2015 ዓ ም የዩናይት ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ በዓለም የምግብ መርሃ ግብር ደብልዩ ኤፍ ፒ አማካኝነት ለኢትዮጵያ በተለይም በትግራይ ክልል የሚያደርገውን የእርዳታ እህል በተገቢው መንገድ ለተደረጁ ባለመድረሱ እንዲቋረጥ ማድረጉን አስታውቆ ነበር። ምንም እንኳን የዩናይት ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩስአይዲ በኢትዮጵያ የሚያደርገው የምግብ እርዳታ በድጋሚ እንዲሰጥ ቢፈቅድም በኢትዮጵያ እርዳታ እህል ምዝበራ የረዥም ዓመታት ዕድሜ ያለውና በዓለም አቀፍ ደረጃም ግዙፉ የእርዳታ እህል ምዝበራ ነው ሲል አስታውቆ ነበር። የዓለም ምግብ መርሃ ግብር ደብልዩ ኤፍ ፒና የዩናይት ስቴትሱ የዓለም አቀፍ ተራድኦ ድርጅት ዩስአይዲ ከዚህ ምዝበራ ጀርባ ያለው ወገን ማንነት ለማረጋገጥ ለመቀረጽ ምርመራ እያደረጉ መሆናቸውን ቢያስታውቁም ነገር ግን በመካከላቸው ያለው ግንኙነት መሻከሩ ነው የተዘገበው። ሮይተርስ የዜና ወኪል በትግራይ ክልል ተዘዋሮ የእርዳታ እህሉ በማነት ዘረፈ እስካሁን ድረስ የታወቁ መረጃዎች ምን እንደሚመስሉ የሁለቱም ዓለም አቀፍ ተቋማት ባልደረቦችና በክልሉ ያሉ ባለድርሻ ድርሻ አካላትን አነጋግሮ ያጠናቀረውን ዘገባ ዝርዝር ኤደን ገረመው እንደሚከተለው ታቀርበዋለች። በመጋቢት 2015 ዓ.ም በአንድ ሞቃታማ ቀን አሜሪካዊው የግብረ ሰናይ ተቋም ባልደረባ በትግራይ ክልል ሽራሮ ከተማ በርጩማ ላይ ተቀምጦ በባህላዊ መንገድ ተቆልቶ የተፈላውን ኢትዮጵያዊ ቡና እያጣጣመ ሳለ ነበር እህል የጫነ ቀይ ከባድ መኪና የተመለከተው። 50 ኪሎ ግራም የሚይዙት ጆንያዎች የዩናይትድ ስቴትስ ዓለም አቀፍ የልማት ተቋም ዩኤስኤድ ምጽሐር ታትሞባቸው ነበር። እህሉ በትግራይ ክልል በምግብ እርዳታ ላይ ለተደገፉ ሚሊዮኖች የሚውል ነበር። ይሁን እንጂ ከባድ መኪና ነው የተራቡ ሰዎች ወደ ሞሉበት ካምፕ ከመሄድ ይልቅ በተለየ አቅጣጫ ነበር የተጓዘው። ሁኔታው ጥርጣሬ ያሳደረበት አሜሪካዊው የእርዳታ ሰራተኛ ከሌሎች ባልደረቦቹ ጋር በመኪና ለመከተል ወሰነ። ከዚህ ክስተት በኋላም የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ዩኤስኤይድ ባለስልጣናት በኢትዮጵያ ለእርዳታ የተለገሱ በብዙ ሺህ ቶን የሚመዝኑ የእህል ጆንያዎች ወደ ንግድ ወፍጮ ቤቶች እየተወሰዱ በመላው ኢትዮጵያ እንደሚሸጡ ተረዱ። ግኝቱ ዩኤስኤድ በግንቦት 2015 ስለ እርዳታ እህል መዘረፍ ጥርጣሬ በማዳበሩ ምርመራ መጀመሩን እንዲያስታውቅ አድርጎታል። የዩኤስኤድ ዓለም አቀፍ አጋርና የድጋፍ አከፋፋይ የሆነው የመንግስታቱ ድርጅት የዓለም የምግብ መርሃ ግብርም በተመሳሳይ ስለ ዝርፊያው ምርመራ እንደሚጀምር አስታወቀ። ጉዳዩ እስኪጣራ ድረስም ከአምስት ወራት በዘለለ መልኩ ዓለም አቀፍ የሬድሬት ተቋማት በመላው ኢትዮጵያ የምግብ ድጋፍ ማድረግ ማቆማቸውን አስታወቁ። ይሁን እንጂ እስካሁን ድረስ የምርመራውን ውጤትና ከጉዳዩ ጀርባ ያሉ ቁልፍ ስሞች አልተገለጹም። የእርዳታ እህል መቋረጡ በዜጎች ላይ ከፍተኛ የሆነ ጉዳት አስከትሎ ነበር። ወይዘሮ ለትዝጊ ተስፋ ተፈናቃይ እናት ናቸው። ምንም የለንም፣ ምንም አይነት የረድኤት ድጋፍም የለም። የምንበላውም የለንም። እዚህ ለመምጣት ራሱ ከሁለት ሰዎች ገንዘብ መበደር ነበረብኝ። እዚህ ያለነው እኔን ጨምሮ አራት ነን በተበደርነው ብር በመኪና ነው የመጣ። ነው የምሸጠውም ሆነ የምለውጠው ምንም ነገር የለኝም። የምበላው ምንም የለኝም። ምንም እንኳን የተመዘበረው የእህል መጠን በእርግጠኝነት ባይታወቅም የትግራይ ክልል ባለስልጣናት ግን 7000 ቶን ስንዴ ነው ሲሉ ገልጸዋል። ይህ የእህል መጠንም 450 ሺህ ሰዎችን ለአንድ ወር ያህል መመገብ የሚችል ነው። ይሁን እንጂ ሮይተርስ ባደረገው ምርመራ የዓለም አቀፉ የምግብ መርሃ ግብር ለብዙ አመታት በኢትዮጵያ የረድኤት ምግቦች እንደሚዘረፉ እያወቀ በጉዳዩ ላይ እርምጃ ሳይወስድ መቅረቱን ማረጋገጥ ችሏል። ሮይተርስ ማየት በቻላቸው የዩኤስኤድ የውስጥ ሪፖርቶችም የእርዳታ እህል ለኢትዮጵያና ለትግራይ ወታደሮች መሰጠታቸውን እንዲሁም ደግሞ በጥቁር ገበያ ላይ ይሸጡ እንደነበረ አረጋግጧል። በአዲግራት ከተማ የካቶሊክ ሲኖዶስ ጳጳስ አቡነ ተስፋ ስላሴ መድህን የድጋፉ መቋረጥ በክልሉ ከፍተኛ ጉዳት አስከትሏል ይላሉ። እናቶች፣ ነፍሰ ጡሮች፣ ሽማግሌዎች ያችን ትንሽ ነገር ሊያገኛት የጀመሩትን ማቆም ማለት እነሱ ላይ ያው ሞት ፍርድ ዳይሬክትሊ ባይፈረድም በተግባር እሱ ነው የነበረ። ያየነውም እሱ ነው። ብዙ ሰው፣ ብዙ ሕፃን፣ ብዙ እናት በዚህ የተጠቁ የተዳከሙ፣ የሞቱም አሉና እስካሁን ድረስ ከእርዳታ እህሉ ዝርፊያ ጀርባ ማን እንዳለ ሚስጥር ቢሆንም የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ዩኤስኤድ እና የዓለም የምግብ መርሃ ግብር ምርመራቸውን መቀጠላቸውን ገልጸዋል። ይሁን እንጂ ይሄ ሁኔታ በሁለቱ ተቋማት መካከል ያለውን ግንኙነት ማሻክሯል። ዩኤስኤድ በመጪዎቹ ዘጠኝ ወራት ከዓለም የምግብ መርሃ ግብር ጋር ያለውን ግንኙነት በማቋረጥ በትግራይና በሰሜን ኢትዮጵያ ከሌሎች አጋሮች ጋር ለመስራት እቅድ መያዙን ጠቁሟል። የኢትዮጵያና የትግራይ ክልል ባለስልጣናት የእርዳታ እህሉ ዝርፊያን በተመለከተ የተነሱባቸውን ክሶች ውድቅ አድርገዋል። የትግራይ ክልል መንግስት ውስጥ ተረጂዎች ለክልሉ በዜጎች የተዋቀረ ሰራዊት የምግብ ድጋፍ ያደርጉ ነበር ብሏል። የዓለም የምግብ መርሃ ግብር በደቡብ ሱዳን ጨምሮ በተለያዩ የዓለም ክልሎች የተረጂዎችን አሀዝ በአሻራም ጭምር ያውቅ እንደነበር የገለጸ ሲሆን በኢትዮጵያ ግን እስከ ቅርብ ጊዜ ድረስ የተረጂዎች መረጃ በእጅ የተጻፈ የስም ዝርዝር መሆኑን የእርዳታ ሰራተኞች ገልጸዋል። አንደኛው የእርዳታ ሰራተኛም የኢትዮጵያ ባለስልጣናት እስከ መቶ ሺህ የሚደርሱ ስሞችን እንደሚሰጡ የገለጸ ሲሆን የዓለም የምግብ ድርጅት የውስጥ መረጃዎችም መንግስት የተረጂዎችን አሃዝ በከፍተኛ ሁኔታ እያጋነነ መጠየቁ ለምዝበራው ክፍተት መፍጠሩን አረጋግጧል። የረድኤቱ መቋረጥ ጉዳት ውጤት በትግራይ ላይ ፈጣን ነበር። የመጀመሪያ ደረጃ ሆስፒታል ዋና ኃላፊ ረዳ ያሰፋ፣ በጣም ፈታኝ ነበር። ምክንያቱም ፈታኝ የሚያደርገው ምንድን ነው? አንዱ እዛ እናቶች ወለ ሲመጡ እንግዲህ፣ ህክምና ፈልገው ነው የሚመጡት። አቅርቦቱን ብታይም በተለይ እዛ ሞዴሬት አካባቢ ያሉት ሱ ስለማናግዛቸው እርዳታ ም ያኔም ስላልነበር ተቋርጥ መልሃልም ስለነበረ በተለይ ፕላን ላይ እየተቋርጥ ስለነበር ያኔ በተለይ መሀከለኛ ጥግ የነበራቸው ሁሉም ወደ ሲቨር ላይ የመጡ እየመጡ ነው የሄዱት እናቶቹ ላይ ብታይ እራሱ እኛ ስክሪን ከምናደርጋቸው 80% አካባቢ ወይም 85 አካባቢ እንደዚህ ናቸው። 23% በታች ናቸውና እሱ በጣም ከባድ ነው ያረገበ፣ የነበረው ተመሳሳይ በአዲግራት የህጻናት ሕክምና ክፍል ኃላፊ የሆኑት አቶ ስብሀት ሽፈራው ይህንኑ ያረጋግጣሉ። ሞት ረይታቸው ማለት የመሞት እድላቸው በጣም ጨምረዋል። ሞት በቁጥርም በፐርሰንትም በጣም ጨምረዋል። ከስታንደርድ ውጭ ሆና ሌላ በሆስፒታልም ፊዲንግ ማለት ምግብ ስላልነበራቸው አቋርጦ የሚሆኑም በጣም ብዙ የሚሄዱም ነበሩ በምንፈልገው ልክም ለውጥ የሚያመጡም በጣም ቀንሰዋል ማለት ነው። እርዳታ በተቋረጠባቸው ወራቶች ተፈናቃዮች ህይወታቸውን ለማቆየት ቁልቋል ይመገቡ እንደነበር ተናግረዋል። የአራት ልጆች እናት የሆኑት ጽጌ ተክለ ብርሃን ውሽጢ ኣብተ ትሽዓተ ወርሒ እርዳእታ ተቋርፅና ዝነበረ ግዜ ብዙሓት እርዳታት ነረን እርዳታው በተቋረጠበት ወቅት ብዙ እናቶች ሞተዋል። በዚህ መጠለያ ጣቢያ ውስጥ ህይወታቸው ያለፈ ሁለት እናቶችንም እኔም ራሴ ያውቃለሁ። እንዲሻላቸው በየመንደሩ ምግብ ለመለመን እንሄድ ነበር። በወቅቱ ሰዎች በእጅጉ ተቸግረው ነበር። በጎርጎሮሳውያኑ መጋቢት 2021 ሁለት ከፍተኛ የረዳት ሰራተኞች በአዲ ግራት የዩኤስሴድ አርማ ያላቸው የእርዳታ እህል ጆንያዎች በአህያና የኤርትራ ታርጋ ባላቸው መኪኖች ሲጫኑ ማየታቸውንና መኪኖቹም ወደ ኤርትራ አቅጣጫ ሲሄዱ መመልከታቸውን ጠቁመዋል። ሰራዊቱ በኢትዮጵያ የእርዳታ እህል መመዝበሩን በተመለከተ የኤርትራ መንግስት በጉዳዩ ላይ በሰጠው ምላሽ ለሌሎች የተለገሰ ምግብ ስለምን እንዘርፋለን በማለት ውንጀላውን አጣጥሏል። የዓለም የምግብ መርሃ ግብር የምርመራ ኃላፊ ቢሮ ክስተቱ ተቋሙ በኢትዮጵያ ብቻ ሳይሆን በዓለም ዙሪያ ያለውን አሰራር እንዲመረመር ያደረገው ሲሆን ከአምስት መቶ ቶን በላይ የሚጭኑ የድርጅቱ መኪኖች ያሉበትን የሚጠቁም ጂፒኤስ እንዲገጠምላቸው ከማድረግ አንስቶ የተለያዩ የዲጂታል መቆጣጠሪያዎችን ለመቅጠም ውሳኔ ላይ ደርሷል። ተቋሙ ባወጣው የ25 ገጽ ሪፖርትም የኢትዮጵያ መንግስትም ሆነ የትግራይ ክልል ባለስልጣናት የተረጆችን አሀዝ አግንነው በማቅረብ ከቁጥር በላይ ድጋፍ ከመቀበል ውጪ በዝርፊያ ተጠያቂ ከማድረግ ተቆጥቧል። ሮይተርስ በተመለከታቸው የዓለም የምግብ መርሃ ግብር የውስጥ ሰነዶች ላይም ተቋሙ የሚለግሳቸው የእርዳታ ህሎች አካባቢያዊ አጋሮች ጋር ከደረሱ በኋላ በከፍተኛ ደረጃ ወጥተው ገበያ ላይ እንደሚሸጡ ያረጋገጠ ሲሆን ይሁንና ተቋሙ ራሱ ኃላፊነቱን እንዲወስድ የሚያደርጉ መረጃዎችን አለማግኘቱን ይገልጻል። በአንጻሩ ሲቪሎች የሚሰጧቸውን የምግብ ድጋፎች እንደሚሸጡ በመግለጽ ተጠ ጠያቂነቱም ወደ ተረጃዎቹ አዙሯል። ልዕልቲ ገብረ እግዚአብሔር ወስጃለሁ። የስድስት ራሴ ሰተኛል። በመድኃኒት በውጭ ነው የምገዛው። ሰተኛል። አማራራችን ተጠቃሚ እንትም ብሎ መድኃኒት በውጭ መግዛት አለብኝ ወረቀት ስላለብኝ ወረቀት አለኝ። እኔ ወረቀት አይቶ ግማሽ ሸጣ እንኳን ግማሽ መድኃኒት በውጭ ነው የምገዛው። መድኃኒት መድኃኒት ይሆናል ብሎ በራሱ በፍትህ ነው በቃ ያደረገልኝ። ወስጃለሁ በአስራ አምስት ኪሎ ማለት ነው ከዛ በኋላ ግን ወስተናናቅም የአራት ልጆች እናት የሆኑት ጽጌ ተክለ ብርሃን ለየት ያለ የጤና ችግር ያለብኝ ሲሆን መድኃኒት እየወሰድኩ ነው። ለዛ ማረጋገጫ ወረቀት አለኝ። አስተዳደሩ ስንዴውን ሲሰጠኝ ግማሹን እንድንመገበው፣ የተቀረውን ደግሞ ሽጬ መድኃኒት እንድገዛበት በሚል ነው ያ አስራ አምስት ኪሎ ግራም ነበር። ከዚያን ጊዜ አንስቶ ምንም አይነት ድጋፍ አላገኘንም። በኢትዮጵያ የእርዳታ እህል ዝርፊያ የመንግስታት ድርጅት መንግስታዊ ያልሆኑ የሰብአዊ ድጋፍ ቡድኖችና ሌሎች በዩናይትድ ስቴትስ የሚመሩ ለጋሽ ሀገራት ረሃብን ለማስቀረት በሚያደርጓቸው እርዳታና ድጋፍ እንዴት ለሙስናና ለሀገራት ልቅ የሆነ አስተዳደር ተጋላጭ መሆናቸውን አመላክቷል። የዩናይትድ ስቴትስ ባለስልጣናትና የረድኤት ሰራተኞች ይህ ስርፊያ በዓለም አቀፍ የምግብ ድጋፍ ውስጥ ከተመዘገቡት በሙሉ ግዙፉ ነው ብለው ያምናሉ። ሁኔታውም በአሜሪካ መንግስት የድጋፍ አሰጣጥ ላይ ድጋሚ እንዲወያይ ምክንያት ሆኗል። በሮይተርስ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ አመሰግናለሁ። ሄደን ክቡራትና ክቡራን አድማዊ ተመልካቾቻችን አሁን ደግሞ ቀደም ብለን ወደ ጀምር ነው የምርጫ 2024 ዘገባ ነው የምንመለሰው። በተቀናቃኝ የምርጫ ቅስቀሳ ዘመቻዎች ውስጥ ሸቀጣሸቀጥ የሚቸረችው ወገኖች የፖለቲካውን ውጥረት ለማርገብ እየሞከሩ መሆናቸውን ይጠቁማል። በዩናይት ስቴትስ ፕሬዚዳንታዊ ምርጫ ዘመቻ የሁለቱን ተቀናቃኞች የካማላ ሀሪስንና የዶናልድ ትራምፕን ደጋፊዎች የሚያስማሟቸው ጉዳዮች እምብዛም አይደሉም። ይሁንና ደቡብ ካሊፎርኒያ የምትገኘው ዘጋቢያችን ጄኒያ ዶሎት እንዳመለከተችው የተቀናቃኝ ምርጫዎች ዘመቻ ውስጥ የሸቀጣሸቀጥ ንግድ ላይ የተሰማሩ ወይም የሚሸጡ ሁለት ግለሰቦች የፖለቲካውን ውጥረት ለማርገብ እያደረጉት ያለውን አስተዋጽኦ ቃኝታ ያደረሰችንን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች። የካሊፎርኒያ ግዛት ነዋሪ የሆነችው ዲሞክራቷ ሳንድራ ሮቢ የዶናልድ ትራምፕ ሸቀጣሸቀጦች የሚሸጥበትን ዳስ ባየች ጊዜ ፓርቲዋ በማህበረሰብ ውስጥ ያለው እይታ ዝቅተኛ መሆን ስላበሳጫት የካማላ ሃሪስን ዳስ ለመክፈት እንደወሰነች ትናገራለች። እስከ ቅርብ ጊዜ ድረስ የፖለቲካ አመለካከታችንን ወደ ውጭ አውጥተን አናስተዋውቅም ነበር። የሆነ በልብሽ ውስጥ የምትይዥ ጉዳይ ሆኖ በመከባበር አብረሽ ትኖሪያለሽ። ትራምፕ ወደ መድረኩ ሲመጡ ግን ሁሉም ተቀየረ። የሆነ የዓለም ፌዴሬሽን ነጻ ትግል አይነት የስፖርት ፉክክር ሆነ። ስለዚህ ከዚህ በኋላ እኛም የማንታይ ሆነን መቆየት አንችልም። በአብዛኛው የዲሞክራቲክ ደጋፊ በሚኖርበት የካሊፎርኒያው ግዛት የሚገኘው ኦሬንጅ አውራጃ ጠንካራ የሪፐብሊካን ደጋፊዎች የሚኖሩበት ነው። በዛ ምክንያት ሪፐብሊካኖቹ ኤልቪ እና ኤዲ ፓንቲንግ የሃሪስን ዳስ አልወደዱትም። አንፈልገውም። አብራችሁ ጎን ለጎን እንድትሆኑ አትፈልጉም? ለምን? ምክንያቱም ኦሬንጅ አውራጃ የሪፐብሊካን ነው መሆን ያለበት። ጎን ለጎን ምናልባት በሌላ ጥግ ላይ ግን ተለያይተን፣ አንድ ላይ ሳይሆን በተለያየ ጥግ ላይ። የትራምፕን ሸቀጣሸቀጥ ሱቅ የሚያስተዳድረው ሪፐብሊካኑ የካሊፎርኒያ ነዋሪ ስቲቭ ሎረንስ ነው። መጀመሪያ ላይ ሮቢ አጠገቡ ስትከፍት ትንሽ ውጥረት እንደነበር ገልጾ በኋላ አብረው ለመስራት መስማማታቸውን ይናገራል። እኔ የሪፐብሊካን በመሆኑ እና እሷ ዲሞክራት በመሆኗ ብቻ እዚህ ተመሳሳይ ቦታ ላይ አብረን መሆን የማንችልበት ምክንያት የለም። ለነገሮች የተለያየ ስሜትና የተለያየ አመለካከት አለን። ሰዎች አሁን ስሜታቸው በጣም ስስ ሆኗል። ነገር ግን ለሁለቱም ፓርቲዎች ያለን የፖለቲካ አመለካከት ወደ ጥላቻ እንዲሄድ አንፈልግም። አንዳችን ለሌላችን ክፉ ሳንሆን አብረን መኖር እንችላለን። ዲሞክራቷ ሱዛን ጆንሰንም ሁለቱ ድንኳኖች ጎን ለጎን መሆናቸው ጥሩ ሀሳብ መሆኑን ትገልጻለች። በጣም ብልህ ሀሳብ ነው። ሰዎች እዚህ ሲመጡ ሊያወሩ ይችላሉ። የሚያመሳስላቸውን ነገርም ሊያገኙ ይችላሉ። ሪፐብሊካኑ ዛይድ ሀባይ ቤህም እንዲሁ ድንኳኖቹ አሜሪካውያን ሳይስማሙም አብረው መኖር እንደሚችሉ ያሳያል ይላል። ይህ የራሴ ሀሳብና የማምንበትን የመናገር ነጻነት ነው። የዚህን ሀገር የዲሞክራሲ ደንቦች ይከተላሉ። ጎን ለጎን ደግሞ ሌላውም አካል ተመሳሳይ ነገር ማድረግ ይችላል። ባለፉት ጥቂት ወራት ሮቢና ሎረንስ ጓደኛ መሆን ችለዋል። አንዳቸው የአንዳቸውን ደህንነትም ይጠብቃሉ። የሁለቱም እባካችሁ መልካም እንድትሆኑ እንጠይቃለን የሚለው ምልክት የደንበኞቻቸውን የፖለቲካ ትኩሳት ለማብረድ እንደሚረዳም ገልጸዋል። ጄኒያ ዱሎት ከካሊፎርኒያ ላደረሰችን ዘገባ ስመኝሽ የቆየ ዋሽንግተን ዲሲ ስመኝሽ፣ እናመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ዝግጅታችንም ወደ ማጠናቀቁ ተቃርበናል። የማጠቃለያ ወሬዎቹን ላስቀድም። ቻይና ሩሲያና ኢራን በዩናይትድ ስቴትስ ምርጫ ላይ ተጽዕኖ ለማድረግ ጥረታቸውን አጠናክረዋል ተባለ። ቻይና ሩሲያና ኢራን በአሜሪካ የሚደረገው ምርጫ ውጤት ለመቀየር የተለያዩ የሳይበር ጥቃቶችን በመሞከር ላይ መሆናቸውን የሚያመለክቱ አዳዲስ መረጃዎች መገኘታቸው ነው የተገለጸው። እስራኤል በአንድ የተፈናቃዮች በተጠለሉበት ትምህርት ቤት ላይ ባደረሰችው የአየር ጥቃት 17 ሰዎች መገደላቸውን የፍልስጤማውያኑ የጤና ባለሥልጣናት አስታወቁ። በጥቃቱም ሌሎች 42 ሰዎች መጎዳታቸው ተገልጠዋል። የእስራኤል ሰራዊት በበኩሉ የሐማስ ታጣቂዎች ትምህርት ቤቱን እንደ ማዘዣ ጣቢያ ሲጠቀሙበት ነበር ብሏል። ሰራዊቱ ለዚህ ማስረጃ እንዳላቀረበም የአሶሲየትድ ፕሬስ ዘገባ ጨምሮ አመልክቷል። በዛሬው የአየር ጥቃት ከተገደሉት ውስጥ አስራ ሶስት ህጻናትና አስራ ስምንት ሴቶች እንደሚገኙበት ሰነዶች አመልክተዋል። ይህ እንዳለ በጋዛና በሊባኖስ እየተካሄደ ያለው ጦርነት የሚቆምበት ሁኔታ ላይ ለመነጋገር በቀጠናው የሚገኙት የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ሐሙስ ከቃታሩ መሪ ሼክ ታሚም ቢን ሀማድ አልታኒ ጋር ተገናኝተው ተወያይተዋል። ብሊንከን በተጨማሪም ከቃታሩ የውጭ ጉዳይ ሚኒስትር ሞሐመድ አልታኒ ጋር እንደሚገናኙ ተገልጧል። ነገ አርብ በለንደን ከአርባ አገራት ባለስልጣናት ጋር ስብሰባ እንደሚቀመጡም ታውቋል። በሞዛምቢክ ከሁለት ሳምንታት በፊት በተደረገውና ና አጨቃጫቂ በሆነው ፕሬዚዳንታዊ ምርጫ የገዢው ፍሌሞኒ ፓርቲ እጩ የሆኑት ዳንኤል ቻፖ ማሸነፋቸውን የአገሪቱ ምርጫ ኮሚሽን ዛሬ አስታውቋል። ክብራትና ክቡራን አድማጭ ተመልካቾቻችን ለሐሙስ ምሽት የአሜሪካ ድምፅ ያሰናዳቸው የአማርኛው ክፍል ቅንብሮች ዘገባዎችና ዜናዎች እነኙሁ ነበሩ ያስተናገድኳቸው አሉ አከበደ ከአቀናባሪው ኤልያስ አስማረ፣ ከስርጭት መሐንዲሷ ካሊ ዊልያምስ እና ከተቀሩ ባለሙያዎች ጋር በዚህ የተሰናበትን። መልካም ምሽት። ነገ እንገናለን።